አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያና የግብፅ መሪዎች ስለ ታላቁ የሕዳሴ ግድብ የሚገጥሙትን መሰናክሎች በጭምት ንግግር ለመፍታት ተስማሙ፣ ሱዳንና ኢትዮጵያ ድንበራቸውን ለመጠበቅ የጋራ ወታደራዊ ኃይል ለማስፈር ተዋዋሉ፣ አፍሪካ ወደ አሜሪካ የምትልከው ምርጥ ልጆቿን እንደሆነ ተዘገበ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። አህራም ኦንላይን የተባለው ከአልአህራም ጋዜጣ ጋር የተያያዘው ድረገጽ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና የግብፁ ፕሬዝዳንት አብደል ፋታህ አልሲሲ ትላንት በህብረት ስላካሄዱት ጋዜጣዊ ጉባኤ ዘግቧል። ሁለቱ መሪዎች ትላንት ካይሮ ተገናኝተው በተነጋገሩበት ወቅት የታላቁ ሕዳሴ ግድብ ግንባታን አስመልክቶ በሚካሄደው ድርድር የሚገጥም ማንኛውንም አይነት መሰናክል በንግግር ለመፍታት ተስማምተዋል ይላል አህራም ድረ ገጽ። ፕሬዚዳንት አልሲሲ የግድቡን ግንባታ አስመልክቶ በሚደረገው ድርድር ብዙም መሻሻል አለማሳየቱ እጅግ እንደሚያሳስባቸው ገልጿል። በሌላ በኩል ግን ኢትዮጵያ ከታላቁ የሕዳሴ ግድብ ለማግኘት የምትፈልገውን ግብ እንደሚረዱ አውስቷል ሲል ድረገጹ ጠቅሷል። ፕሬዚዳንቱ አያይዘውም በግብጽና በኢትዮጵያ መካከል ያለውን የወዳጅነት ግንኙነት መሰረት በማድረግ የታላቁ የህዳሴ ግድብ ግንባታ የግብፅን ጥቅምና የውሃ ድርሻ መጠንን መጉዳት የለበትም በሚለው ላይ አስምረዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው መሰናክሎችን በማስወገድ ተግባር ሁለቱም ሀገሮች በጭምትና ወዳጅነት በተላበሰ ንግግር መፍታት ይኖርባቸዋል። ሀገሮቻችንን በደም ስር ህይወት ባገናኘው ናይል ወንዝ የተሳሰረ የጋራ እጣ ነው ያለን ማለታቸውን ዘገባው ጠቅሷል። ጠቅላይ ሚኒስትሩ አያይዘውም ግድቡ በግብፅ ላይ ምንም አይነት አሉታዊ ተጽዕኖ አይኖረውም። እንዲያውም ለናይል ተፋሰስ ሀገሮች ልማት በተለይም ለግብፅና ለሱዳን አስተዋጽኦ ይኖረዋል በማለት በድጋሚ መናገራቸውን ድረገጹ ጠቅሷል። ስለ ግድቡ በሚደረገው ድርድር የዓለም ባንክ እንደ ገለልተኛ አደራዳሪነት እንዲገባበት ከግብፅ የቀረበውን ሐሳብ በሚቀጥለው የሶስትዮሽ ኮሚቴ ስብሰባ ላይ ውይይት ይደረግበታል ሲሉ ጠቅላይ ሚኒስትር ኃይለማርያም መናገራቸውን ዘገባው አውስቷል። ኢትዮጵያና ግብጽ በኢንዱስትሪ ትብብር በውጭ ጉዳይ ፖሊሲዎችና በዲፕሎማሲያዊ ምክክር ላይ ያተኮሩ ስምምነቶችንም ፈርመዋል። ግብጽ በኢትዮጵያ የኢንዱስትሪ ቀጠና ለመገንባት እቅድ እንዳላት ፕሬዝደንት አልሲሲ ሲገልጹ፣ ግብጽ በኢትዮጵያ የምታፈሰው መዋለነዋይ ሰባት መቶ ሀምሳ ሚሊዮን ዶላር ደርሷል ማለታቸውን አህራም ድረገጽ ላይ ወጣው ዘገባ አስገንዝቧል። ሺንዋ የዜና አገልግሎት በዘገበው መሰረት ደግሞ ኢትዮጵያና ሱዳን የጋራ ድንበራቸውን ጸጥታ ለመጠበቅና በሁለቱም ሀገሮች ላይ የሚቃጣ ማንኛውንም አይነት ጠላታዊ ተግባርን ለመከላከል የጣምራ ኃይል ለማስፈር ተስማምተዋል። የኢትዮጵያው ቤኒሻንጉል ጉሙዝ ክልልና የብሉናይል ክፍለ ሀገር መሪዎች ባለፈው ማክሰኞ በደማዚን ተገናኝተው ከተናገሩ በኋላ የጋራ ድንበራቸውን ለመጠበቅ እንደተስማሙ የብሉናይል ክፍለ ሀገር አስተዳዳሪ ሁሴን ያሲን ሐሚድ በመግለጫ ማስታወቃቸውን ዘገባው ጠቅሷል። የብሉ ናይል ክፍለ ሀገር አስተዳዳሪው አያይዘውም ሱዳን ሰላምንና ታላቁን የህዳሴ ግድብ ለመጠበቅ ቁርጠኛ ናት ማለታቸውን የቤኒሻንጉል ጉሙዝ ክፍለ ሀገር አስተዳዳሪ አልሸዛሌ ሐሰን በበኩላቸው ማንኛውንም አይነት በሱዳን ላይ የሚቃጣ ጠላታዊ ተግባርን ለመከላከል ቃል መግባታቸውን ሽንዋይ ዜና አገልግሎት ድረገጽ ላይ የወጣው ዘገባ ጠቅሷል። የቤኒሻንጉል አስተዳደር በድንበሮቻችን በኩል ህገ ወጥ በሆነ መንገድ እቃዎችና መሳሪያዎች እንዳይሸጋገሩ እንታገዳለን ሲሉ ጨምረው መግለጻቸውን ዘገባው ጠቅሷል። ብሉምበርግ የዜና አገልግሎት ድረ ገጽ ላይ የወጣው ዘገባ በበኩሉ ፕሬዚደንት ዶናልድ ትራምፕ ከሄይቲ፣ ከኤልሳልቫዶር እና ከአፍሪካ ስለሚመጡት ፍልሰተኞች አሉ ስለተባለው ጸያፍና የንቀት አነጋገር አፍሪካ ምርጥና ብልህ የሆኑ ልጆቿን ነው እየላከችልን ያለችው የሚል ምላሽ ሰጥተዋል። ዩናይትድ ስቴትስ ከኖርዌይ በቂ ፍልሰተኞች አትቀበልም፣ ከሄይቲ ከኤልሳልቫዶር እና ከአፍሪካ ግን ከሚገባው በላይ ብዛት ያላቸው ፍልሰተኞችን እየተቀበለች ነው ሲሉ የማንቋሸሽ አባባል ጨምሮ ባለፈው ሳምንት አሙስ ተናግረዋል የሚሉ ዘገባዎች መውጣታቸው የሚታወቅ ነው። ብሉምበርግ የዜና አገልግሎት ድረ ገጽ ላይ ወጣት ዘገባ ታዲያ አንድ ለፍልሰተኞች የሚሟገቱት ሳይቀሩ የማያውቁት ሀቅ ወደ ዩናይትድ ስቴትስ የሚመጡት አፍሪካውያን ከፍተኛ ትምህርት ያላቸው መሆናቸውን ነው ይላል። አፍሪካ የተወለዱ በአሁኑ ወቅት በዩናይትድ ስቴትስ የሚኖሩ ከ25 ዓመት ዕድሜ በላይ ከሆኑት አፍሪካውያን 41 ነጥብ 7 ከመቶዎቹ የባችለር ዲግሪ ወይም ከዛ በላይ የትምህርት ደረጃ ያላቸው መሆናቸውን እንደ አውሮፓ አቆጣጠር በ2009 ዓ ም በአፍሪካ ፍልሰት ፖሊሲ ድረገጽ የወጣ ጽሁፍ ማመልከቱን ድረገጹ ጠቅሷል። በአንጻሩ ግን ይላል የብሉምበርግ ድረገጽ ላይ የወጣው ጽሁፍ፣ እዚህ የተወለደው ህዝብ ባችለር ዲግሪ ወይም ከዛ በላይ ትምህርት ያላቸው ሰዎች ቁጥር ያነሰ ነው። ትውልድ ናይጀሪያ የሆኑ አሜሪካውያንን ብናይ የትምህርት ደረጃቸው በዩናይትድ ስቴትስ ከፍተኛ ከሚባሉት መካከል እንደሆነ ጽሁፉ ጠቅሷል። ከወንጀል አንጻር ደግሞ እዚህ ከተወለዱት አሜሪካውያን ይልቅ በአፍሪካ የተወለዱት አሜሪካውያን ብዙም ወንጀል የመፈጸም ባህሪ የላቸውም በማለት የብሉምበርግ ድረ ገጽ ላይ የወጣው ጽሁፍ ያስረዳል። በአጠቃላይ አፍሪካውያን አዲስ የንግድ ተቋማትን በመክፈትም ጭምር አዎንታዊ ገጽታ ያላቸው በመሆኑ አፍሪካውያንን በሚመለከት ምርጥ ሰዎቻቸውን አይደለም የሚልኩብን የሚለውን የፕሬዚደንት ትራምፕ አነጋገርን የሚጻረን ነው ይላል ጽሁፉ። ቀጥሎም የብሉምበርግ ድረ ገጽ ላይ የወጣው ጽሁፍ ፕሬዚደንት ትራምፕ ወደ አሜሪካ እንዲመጡ የመረጧቸውን የኖርዌይ ተወላጅ ፍልሰተኞች ሁኔታ ይመለከታል። አሜሪካ ከ19ኛው ምዕት ዓመት አንስቶ ብዙ የኖርዌይ ተወላጆችን ተቀብላለች። ምናልባትም ብዙም ክህሎት አልነበራቸውም ይሆናል። ተዋህደው መኖር ባለመቻላቸው ሰባ ከመቶ የሚሆኑት ወደ አገራቸው ተመልሷል። ይህ ሁሉ የሚያሳየውም የፕሬዝደንት ትራምፕ አባባል ጸያፍ ብቻ ሳይሆን የተሳሳተ መሆኑን ነው ሲል የብሉምበርግ ዜና አገልግሎት ድረገጽ ላይ የወጣው ጽሑፍ ያስገነዝባል። አድማጮች ዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየን።